አማጽያን ፕሬዚደንት ባሻር አልአሳድን ከስልጣን ማስወገዳቸውን ተከትለው ዶናልድ ትራምፕ በሶሪያ ጣልቃ የመግባት ፍላጎት እንደሌላቸው ፍንጭ አሳይተዋል። ይሁን እንጂ የአሜሪካ ድምፅ የዋይት ሀውስ ቢሮ ኃላፊ ፓትሲ ውድክስዋራ በዘገባዋ እንዳመላከተችው ተመራጩ ፕሬዚደንት የእስራኤልን ደህንነት ማስጠበቅ፣ ኢራንን ማግለል እንዲሁም ከሩሲያ ቱርክና ሌሎች ሀገራት የሚኖራትን ግንኙነት ጨምሮ ዩናይትድ ስቴትስ ካሏት ግቦች ጋር ማጣጣም ሊያስፈልጋቸው ይችላል። ዝርዝሩን አሉላ ከበደ እንደሚከተለው አቀናብሩታል። ሶርያውያን ወደ ሞስኮ የሸሹት የፕሬዚዳንት ባሻር አል አሳድ ከስልጣን መወገድ ያሳደረባቸውን ደስታ መግለጻቸውን ቀጥለዋል። ይሁን እንጂ በአካባቢው ያሉ ኃይሎች በበኩላቸው የአገሪቱ የወደፊት እጣ ገና ባልጠራበት ጥቅሞቻቸውን ለማስጠበቅ በመራወጥ ላይ ናቸው። በደቡብ እስራኤል በኢራን ይደገፍ ከነበረው ጦር የተረፈውን ኃይል ለማዳከም የአየር ጥቃት ይዛለች። በሰሜኑ ደግሞ በቱርክ የሚደገፉት አማጽያን አካባቢውን በመቆጣጠራቸው ሶርያውያን ኩርዶች ቀያቸውን ጥለው እንዲሸሸው አድርጓል። በሌላ በኩል የዩናይት ስቴትሱ ፕሬዚዳንት ጆ ባይደን በሶሪያ በሚገኙ የአይሲሲ ዞታዎች ላይ የተነጣጠሩ የአየር ጥቃቶች እንዲፈጸሙ በፍጥነት ተንቀሳቅሰዋል። ዩናይትድ ስቴትስ በሶሪያ ከሚገኙ አጋሮቿና ባለድርሻ አካላት ጋር በመሆን ሊከተሉ የሚችሉ አደጋዎችን ለመቆጣጠር የሚያስችላቸውን ዕድል እንዲጠቀሙበት መርዳቷን ትቀጥላለች ነበር ያሉት። በአንጻሩ ተመራጩ ፕሬዝዳንት ዶናልድ ትራምፕ በበኩላቸው ይበልጡኑ እጃቸውን የማያስገቡበት መንገድ እንደሚመርጡ ፍንጭ አሳይተዋል። በእርግጥ ዓለም አሁን ትንሽ አበድ እያለች ይመስላል ነው ያሉት ትራምፕ። አሳድን ከስልጣን ያስወገደው አማጺ ሃያት ታሕሪር አልሻም በዩናይትድ ስቴትስ በአሸባሪነት የተፈረጀ ቡድን ነው። ይሁን እንጂ ትራምፕ ዩናይትድ ስቴትስ ከሶርያው ግጭት መራቋን ነው የሚፈልጉት። ይህ እኛን የሚመለከት ጦርነት አይደለም፣ ሲሉም በማኅበራዊ ሚዲያ ገጻቸው ላይ አስፍረዋል። ትራምፕ የደህንነት መስሪያ ቤታቸው ኃላፊ እንዲሆን የመረጧቸው ቱልሲ ጋባርድም በዚህ ሐሳብ ይስማማሉ። ደጋግመው እንደተናገሩት ጦርነቶችን ለማስቆም ሰላምን በጥንካሬ ለማረጋገጥና የብሔራዊ ደህንነት ጥቅሞቻችንን የአሜሪካ ሕዝብ ደህንነትና ነጻነትን ለማስቀደም ሙሉ ቁርጠኛ ናቸው። ይሁን እንጂ የአሳድ መሰናበት ተከትሎ ትራምፕ በሚሆነው ጣልቃ ለመግባት የሚመርጠውን አቋማቸውን እንደ እስራኤልና ዮርዳኖስ ያሉ አጋሮቻቸውን ደህንነት ለማስጠበቅና እንደ እስላማዊ መንግስት ያሉ አሸባሪ ቡድኖች ዳግም እንዳያንሰራሩ ለማድረግ ዩናይትድ ስቴትስ ካሏት ግቦች ጋር ማመጣጠን ወይም ማጣጣም ያስፈልግ ይሆናል። ክሪስቶፈር ኦሊሪ በሶፋን ግሩፕ በተባለው ዓለም አቀፍ የደህንነትና የጸጥታ ኃይሎች አማካሪ ድርጅት የጸረ ሽብር ጉዳዮች አዋቂ ናቸው። ሌላ ማንም ሊሰራው የሚችል በሌለበት ስፍራ የኬሚካል የጦር መሳሪያዎች ከሌሎች እጅ ሊገቡ የሚችሉበትን እድል መቀነስ፣ እንዲሁም የሚያስተዳድረው አካል በሌለው ወይም መንግስት በከሸፈባቸው አካባቢዎች የሚንቀሳቀሱ አሸባሪ ቡድኖችን አቅም ማዳከም ብልሃት ያዘለ እርምጃ ይመስለኛል። ፕሬዚዳንት ትራምፕም ማድረግ የሚቀጥሉት ይህ ሊሆን ይችላል ብዬ አስባለሁ ነበር ያሉት። ትራምፕ በመጀመሪያው የሥልጣን ዘመናቸው የኬሚካል ጦር መሣሪያ በተጠቀመው የአሳድ መንግሥት ላይ የአየር ድብደባ ትእዛዝ ሰጥተው ነበር። ይሁን እንጂ በአመዛኙ እስላማዊውን ጽንፈኛ ቡድን አይሲስን ድል የመንሳቱ ጥረት ላይ ነበር ማትኮር የመረጡት። እንደ አውሮፓውያን ዘመን አቆጣጠር በ2019 የነዳጅ ማመንጫ አካባቢዎችን የሚጠብቁ በጥቂት መቶዎች የሚቆጠሩ የዩናይት ስቴትስ ወታደሮች እንዲቀሩ በማድረግ የቀረው የአሜሪካ ጦር ሶሪያ ያለቆ እንዲወጣ አዘዙ። በጊዜውም የዩናይት ስቴትስን አጋሮች ተተወጡ በሚል ተነቅፈው ነበር። የዩናይትድ ስቴትስ ጦር ሶሪያን ለቆ መውጣትን ተከትሎም ቱርክ ከአሜሪካ ወታደሮች ጎን ተሰልፈው በሶሪያ የነበረውን እስላማዊ ጽንፈኛ ቡድን አይሲስን ለማጥፋት ሲዋጉ በነበሩ የኩርድ ኃይሎች ላይ ጥቃት ከፈተች። ትራምፕ በአሁኑ አስተያየታቸው በጥቅስ ነው ጉዳዩ በራሱ ይቀጥል፣ ጣልቃ መግባት አያስፈልግም ብለዋል። ይሁንና እንዲጠበቁ የሚያስፈልጉ በርካታ የዩናይትድ ስቴትስ ጥቅሞች ባሉበት ክልል ምንም ሳያደርጉ መቀመጥ እንደ ሐሳቡ የሚቀል ላይሆን ይችላል።